The voice of America. <laughs> the -way. You, ya America radio tabia <laughs> ጤና ይስጥልን ክቡራትና ክቡራን አድማጮች፣ እንደምናመሻችሁ። ከሰኞ እስከ አርብ በየዕለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1431 ኪሎ ሄርትስ መካከለኛ ሞገድ የሚሰራጨውን ዝግጅት አሁን ጀመርን። በቀጥታ የሚተላለፍላችሁን የዛሬ ማክሰኝ ይቅርታ ረቡዕ ጥር 6 207 ዓ ም ስርጭት ይዤ የማስተናግዳችሁ ሰሎሞን አባተ ነኝ። ኃይሉ ታምራት ፕሮግራሙን ይመራልናል። የቴክኒክ መሐንዲሱ ቫስኮ ቮላሪች ነው። ነው ህንጻ ሳይሄድ ጃዛምባው ላይ እያለ ደርሰዋል። እዛው ላይ መግታት ይቻል ነበረ። ለምን እዛ ላይ እያለ መግታት አልተቻለም? የእሳት አደጋው የሚሰጠው ጉዳይ ነው የሚሆነው። በተለያየ ሚዲያ የተለያየ ነገር ሲሰጡ ሰማለሁኝ። እኔ እውነታነት አለው ብዬ አልወስደውም። አቶ አያሌው ታደሰ ናቸው የሰማችኋቸው፣ የጣይቱ ሆቴል ስራ አስኪያጅ ናቸው። ፖሊስ እሳቱን እንዳይስፋፋና እንዳይዛመት እያዳንክ መቆጣጠር ነው ያለብን እየተቀጣጠለ ያለው ላይ ብቻ ትኩረት ከተደረገ እሳቱ ወደ ጎን ጋልቦ አካባቢ ያሉ ሌሎች ተቋማትንም ላይ ከባድ ጉዳት ሊያስከትል ይችላል። ስለዚህ የተወሰደው እርምጃ ትክክል ነው። አቶ ሰሎሞን አስፋው መኮንን ናቸው እኛው ደግሞ በአዲስ አበባ የእሳት አደጋ መከላከያና መቆጣጠሪያ ባለስልጣን የስራ ኃላፊ ናቸው። ሙሉውን ዘገባ በምሽቱ ዝግጅታችን አዳምጡ። እስከ ምሽቱ አንድ ሰዓት ተኩል አብራችሁን ቆዩ። አሁን የሰዓቱ ዋና ዋና የዓለም ዜና በቆንጅት አየ ይሰማል። ጤና ስጥልኝ፣ እንደምናመሻችሁ። አንድ የተባበሩት መንግስታት ድርጅት የልማት ፕሮግራም ዩኤንዲፒ ይፋ ያደረገው አዲስ ጥናት እንዳመለከተው የኢቦላ ወረርሽኝ በላይቤሪያ በሴራሊዮንና በጊኒ ያለውን የወደፊት የኢኮኖሚ ልማት በአስደንጋጭ ሁኔታ እየጎዳ ነው። እነዚህ ሶስት የምዕራብ አፍሪቃ ሀገሮች ልማታቸውን እየጎተተ ያለውን ሂደት ለመቀልበስ ይዋል ይደር የማይባል አስቸኳይ ዘዴ መቀየስ እንዳለባቸውም ይህ ጥናት የተባበሩት መንግስታት የልማት ፕሮግራም ዩኤንዲፒ ያወጣው አዲስ ጥናት አመልክቷል። ከጄኔቫ የደረሰን ዘገባ አለ። በመደበኛው ዝግጅት ወቅት እናስ እናቀርበዋለን። በቅርቡ ማዕከላዊ አፍሪካ ሪፑብሊክ ውስጥ እጁን የሰጠው የጌታ ተከላካይ ጦር የተባለው ሽምቅ ተዋጊ ቡድን ተዋጊዎች ከፍተኛ መሪ ሽምቅ ተዋጊዎቹን በሚያሳድደው የአፍሪካ ሕብረት ሰራዊት ውስጥ በዘመቱት የዩጋንዳ ወታደሮች እጅ የሚገኝ መሆኑን በዩጋንዳ የዩናይትድ ስቴትስ ኤምባሲ አስታውቋል። ኤምባሲው እንዳመለከተው የዩናይትድ ስቴትስ ልዩ ኃይሎች ዶሚኒክ ኦንጉዌን የተባለውን ሰው ዛሬ ረቡዕ ማለዳ ማዕከላዊ አፍሪካ ሪፑብሊክ ውስጥ ለዩጋንዳ ወታደሮች አስረክበውታል። የኢራን የውጭ ጉዳይ ሚኒስትር ጃቫድ ዛሪፍ ዛሬ ከዩናይትድ ስቴትስ አቻቸው ጃን ኬሪ ጋር ያካሄዱት ስብሰባ ኢራንና የዓለም ሀያላኑ ቡድን በኒውክሌየር ፕሮግራሟ ዙሪያ ድርድሩን ለማፋጠን መዘጋጀታቸውን የሚያመለክት ነው ሲሉ ተናገሩ። የጄኔቫው ንግግራቸው ከመጀመሩ አስቀድሞ የኢራኑ ሚኒስትር በሰጡት ቃል ከሚስተር ኬሪ ጋር የሚያካሂዱት ውይይት ጠቃሚ መሆኑን መግለጻቸው እና ማናቸውም ችግር መፍትሄ ከተፈለገለት ቀላል ነው ማለታቸው ተሰምቷል። ኬሪ ከኢራኑ አቻቸው ጋር ከመወያየታቸው አስቀድሞ አስተያየት ያልሰጡ ቢሆንም ቀደም ብሎ በዚሁ ሳምንት ውስጥ ሲናገሩ ግን ከሚስተር ዛሪፍ ጋር የሚካሄደው ውይይት ሁለቱ ወገኖች ያሏቸውን አቋሞች ለመገምገም ለዲፕሎማቶች እድል ይሰጣል ብለዋል። ነገ በዝቅተኛ ባለስልጣናት ደረጃ ድርድሩ እንደሚቀጠል ታውቋል። የየመኑ የአልቃይዳ ቅርንጫፍ ባለፈው ሳምንት ፓሪስ ውስጥ ሻርሊ ኤብዶ በተባለው የፈረንሳይ የሽሙጥ መጽሔት ቢሮዎች ላይ ለተፈጸመው የሽብርተኛ ጥቃት በይፋ ኃላፊነቱን ወስዷል። የነቢዩ መሐመድን ስም የሚያጎድፉትን ለመበቀል ያደረግነው ነው ብሏል። ዛሬ በኢንተርኔት በወጣ ቪዲዮ ላይ ናስር አልአንሲ የተባለና የአረቢያ ሰላጤ አልቃይዳ ከፍተኛ መሪ በሻርሊ ኤብዶ ላይ የተፈጸመውን ጥቃት ያቀድን፣ ወጪውንም የሸፈንን እኛንን ሲል ይታያል። በመጨረሻም የሮማ ካቶሊክ ቤተ ክርስቲያን ርዕሰ ሊቃነ ጳጳሳት አቡነ ፍራንሲስ ዛሬም ለሽሪላንካ አንድነት መልእክታቸውን ማሰማታቸውን ቀጥለዋል። ዛሬ በዋና ከተማዋ ኮሎምቦ በብዙ ሺዎች የተቆጠረ ህዝብ በተገኘበት ስርዓተ ቅዳሴ ላይ ተሳትፈዋል። አቡኑ በጸሎትና ቅዳሴው ስነ ስርዓት ላይ ዮሴፍ ቫዝ የሽሪላንካ የመጀመሪያው ቅዱስ ናቸው ሲሉ ሰይመዋቸዋል። ይህም የሃይማኖት ልዩነቶችን ለሰላም ጉዳይ ማዋልን ያሳያል ብለዋል አባ ፍራንሲስ። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል። አመሰግናለሁ ቆንጂት ለዜናው። ከምሽቱ 3 ሰዓት በ25 እና በ31 ሜትር ባንድ ያጭር ሞገድ ስርጭታችን ከተጨማሪና ሰፋ ካሉ የሰዓቱ ዜናዎች ጋር ትመልሳለች ቆንጅት። ይህ በ1431 ኪሎ ኸርትዝ መካከለኛ ሞገድ የሚተላለፍላችሁ የአሜሪካ ድምፅ ራዲዮ ጣቢያ ስርጭት ነው። አሁን ወደ መጀመሪያው ዘገባ እናልፋለን። ተከፋፍለዋል ያላቸው የመላ ኢትዮጵያ አንድነት ድርጅት መኢያድና የአንድነት ለዲሞክራሲና ለፍትህ ፓርቲ አንድነት የአመራር አባላት በሚቀጥሉት ሁለት ሳምንታት ውስጥ በየችግሮቻቸው ላይ ጠቅላላ ጉባኤያቸውን አስወስነው ለቦርዱ ሪፖርት እንዲያደርጉ የኢትዮጵያ ብሔራዊ ምርጫ ቦርድ ባሳለፈው ትዕዛዝ መሰረት ውሳኔ ሰጥቷል። ለሰማያዊ ፓርቲ ደግሞ የመጨረሻ ማስጠንቀቂያ ሰጥቻለሁ ብሏል። ፓርቲዎቹ ምላሽ ሰጥተዋል። መለስካቸው አመሃ ዘገባለው። የኢትዮጵያ ብሔራዊ ምርጫ ቦርድ ወጣውን መግለጫ በንባብ ያሰሙት የቦርዱ ዋና ሰብሳቢ ፕሮፌሰር መርጋ በቃና እንደዘረዘሩት የቦርዱ ውሳኔ መሰረት ናቸው ያሏቸውን ቀደም ያሉ የቦርዱን ውሳኔዎች ዘርዝረዋል። በዚሁ መሰረት ቦርዱ ዛሬ ጥር አምስት ቀን 2007 ዓ.ም ባካሄደው አስቸኳይ ስብሰባ በተለይ አንድነትና መኢአድን በተመለከተ የወሰነውን ውሳኔ ፕሮፌሰር መርጋ በቃና እንዲህ አንብበውታል። አንድነትና መኢአድ በተመለከተ በወርዱ ጥር አምስት ቀን ሁለት ሺ ሰባት ዓመተ ምህረት ማለትም በዛሬው ቀን ባካሄደው ዜሮ ዜሮ አራት ህዝባር ሁለት ሺ ሰባት አስቸኳይ ስብሰባ ችግሩ የፓርቲው አመራሮች የፈጠሩት መሆኑን በመረዳት የፓርቲው ሁሉ ነገር በተቻለ መጠን መቀጠል ስላለበት ከፓርቲው በስተጀርባ ያለውን ሕዝብ በመመልከት አሁንም ጉዳዩን በወደ ሰፊነት በመመልከት ለመጨረሻ ጊዜ የሁለት ሳምንት ጊዜ ሰጥቷል። በዚህ ሁለት ሳምንት ጊዜ ውስጥ አመራሮቹ ፓርቲው የገባበት ችግር በማጤም የውስጥ ጉዳዮቻቸውን አንድ ላይ በመሆን በጠቅላላ ጉባኤያቸው በማስወሰን የጠቅላላ ጉባኤን ውጤት ሪፖርት ለቦርዱ በማቅረብ ወደ ምርጫው እንቅስቃሴ እንዲገቡ ቦርዱ አዟል። ከመግለጫው በኋላ ከጋዜጠኞች ለቀረቡ ጥያቄዎች መልስ የሰጡት ፕሮፌሰር መረጋ በቃና ባለፈው እሁድ ሁለቱም ፓርቲዎች አካሂደዋል ባሏቸው ጠቅላላ ጉባኤዎች ላይ ቦርዱ ታዛቢ ያላከው ቀደም ሲል በሰጠው መመሪያ መሠረት የአመራር አባላቱ በመሃላቸው የተፈጠረውን ልዩነት አቻችለው በጋራ አንድ ጠቅላላ ጉባኤ ባለመጥራታቸው እንደሆነም ገልጸዋል። ሰማያዊ ፓርቲን በተመለከተ ደግሞ ቦርዱ ፓርቲው ፈጽሟል ያላቸውን የሕግ ጥሰቶችንና ስነምግባራዊ ጉድለቶችን በመዘርዘር የመጨረሻ ማስጠንቀቂያ ሰጥቷል። ፕሮፌሰር መርጋ በቃና አንቀጽ 17 ንዑስ አንቀጽ 17 መሰረት የነፃና ፍታዊ ምርጫ አካሄድን የምጎዳና የምርጫ ሂደት ከትክክለኛ አካሄድ የሚያስወጣ በሂደቱ አመኔታ እንድታጣ የሚያደርግ ተግባር በመሆኑ በፓርቲው ላይ እርምጃ ላይ እንደሚያስወስድ በሚደነግጎ መሰረት ለፓርቲው ማስጠንቀቂያ ተሰጥቷል። በቀጣይም ከነዚህ ተግባራት የማይቆጠብ ከሆነ ለስነ ምግባር ጥሰቶች ልመጥን የሚችል ህጋዊ እርምጃዎችን ሊወስድ እንደሚችል ቦርዱ በዚህ አጋጣሚ ያስታውቃል። አመሰግናለሁ። ቦርዱ ሰማያዊ ፓርቲን በተመለከተ ህግ ጥሷል ሊበል እንጂ ቀደም ሲል ባወጣው መግለጫ አንድም የህግ ጥሰት እንዳልፈጸመና የሀገሪቱን የምርጫም ሆነ የፓርቲ ህጎች በመጣስ እርምጃ እየወሰደ የሚገኘው ምርጫ ቦርድ ነው ይላል። ይቅርታ የማይጠይቀውም በዚሁ ምክንያት እንደሆነ ገልጸዋል። የሰማያዊ ፓርቲ የህዝብ ግንኙነት ኃላፊ አቶ ዮናታን ተስፋይም ፓርቲው በያዘው ህጋዊ አቋሙ ምክንያት ሊደርስበት የሚችለውን ፍዳ ሁሉ ለመቀበል ዝግጁ እንደሆነ ለቪኦኤ ገልጸዋል። ምንም ይሁን ምን ለሚመጣው ነገር እኛ ዝግጁንም እንድንል የሚያስብለን ህጋዊነታችን ነው፣ የህግ የበላይነትን መሰረት አድርገን መንቀሳቀሳችን። ምክንያቱም የህግ የበላይነት ነው የሞራል የበላይነትም እንዲኖረን የሚያደርገው ከዛ በኋላ ግን የሚመጣው ነገር አይኑን ጨፍኖ የሚወስደው እርምጃ ካለ መስዋዕትነት ለመክፈል ተነስተናል የምንለው እሱንም ጭምር ነው። አንደኛ ዝም ብሎ መታሰሩ፣ መደብደቡ እሱ ብቻ አይደለም ትርጉም ያለው መስዋዕትነት መክፈል ሲባል። ከዛም ውጪ ፓርቲው እንደ ፓርቲ ኤግዚስት ላይ አደርግም ይችል ግን ያ ትግሉን አያቆሙም። ምክንያቱም የተመሰረተበት ነገር ይህ እንቅስቃሴው በሙላ በሕግና ክፍተት በሌለበት ሁኔታ ስለሆነ ያ ከዚህም በኋላ ያሉትንም አባላት ይሁን ደጋፊዎቻችን የሚሆን እስከ መጨረሻው ትግሉን ይዞ የሚሄድ ስለሆነ በዛ ደረጃ ነው እኛ የምናየው። እስካሁንም እየወሰድ ነው ያለው እርምጃ ማለት ነው። ብሔራዊ ምርጫ ቦርድ የዛሬውን እርምጃ ከመውሰዱ በፊት ከሁለት ላላነሰ ጊዜ ጠቅላላ ጉባኤ እንደጠራ የሚናገረው አንድነት ለዴሞክራሲና ለፍትህ ፓርቲ ነው። በተለይም ባለፈው እሁድ ያደረገው ምርጫ ቦርዱ በሰጠው መመሪያ መሰረት እንደነበረም መዘገባችን ይታወሳል። የ2007 ዓ.ም ምርጫ እየተቃረበ ነው። የምርጫ ቦርድ ዛሬ በሰጠው ውሳኔ መሰረት እነዚህ ፓርቲዎች የሚሰጡት መልስ ምን እንደሆነ ወደፊት ማወቅ ይቻል ይሆናል። ግን በምርጫ ቦርድ ግልጽ ትዕዛዝ መሰረት በተለይ መኢአድና አንድነት ተከፋፍለዋል የተባሉትን የአመራር አባላት በጋራ ሆነው ጉባኤዎቻቸውን ለመጥራት ካልቻሉ ለቦርዱም የውሳኔያቸውን ሪፖርት ሊያቀርቡ የሚችሉ አይመስልም። ከዚያስ? ፕሮፌሰር መርጋ በቃና ለጋዜጠኞች እንዳሉት መልሱን ከሁለት ሳምንት በኋላ እናውቅ ይሆናል። መለስካቸው ካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ ዘገባው ይቀጥላል። መለስካቸው የአንድነት ለፍትህና ለዲሞክራሲ አባልና ብቸኛው የተቃዋሚ ፓርቲ አባል እንደራሴ አቶ ግርማ ሰይፉን አግኝቶ ነበር ስለ ውሳኔው ያውቁ እንደሆነ ጠይቋቸዋል። በዚህም የተነሱ አዎ ሰምቸዋለሁ። ውሳኔውን የሰማሁት ውሳኔውን በፋና ሬዲዮ ነው። ፕሮፌሰር መርጊያም ትእዛዝ ሰጥተናል ሲሉ ሰምቻቸዋለሁና፣ ትእዛዝ ሰጥተናል ሲሉ ትእዛዝም ከጀርባ እንደተሰጣቸው ግን ለማወቅ ምንም ነብይ መሆን አያስፈልግም። እኔ ግን አሁን መላው የኢትዮጵያ ህዝብና በተለይ ደግሞ ጋዜጠኞችን የምጠይቃችሁ ነገር አንድነት ፓርቲ በህገ ደንቡ መሰረት ጠቅላላ ጉባኤ ጠርቷል። ከዚህ ውጪ ምርጫ ቦርድ ጉባኤ ይጠራ ያለበትን መስመር በጋራ ጉባኤ ጥሩ ሲል በጋራ ጉባኤ መጥራት በየትኛው አንቀጽ በየትኛው መተዳደሪያ ደንብ ወይም ደግሞ በየትኛው የፓርቲዎች ምዝገባ ይሁን በፓርቲ ማቋቋሚ አዋጅ ይሁን ወይም ደግሞ በምርጫ ቦርድ ማቋቋሚ አዋጅ ይሁን በየትኛው የህግ ስርዓት ይህን ነገር እንዲደረግ እንደጠየቀ የህግ መሰረትም አሰራርም የለው። ግን ምርጫ ቦርድ በምርጫ ቦርድ ውስጥ ባሉ የገዢባ ፓርቲ ተወካዮች የተደራጁ ቡድኖች አሉ። እነዚህ ቡድኖች እንዴት አድርገው አንድነትን እንደሚያፈርሱ አብረው እየሰሩ ያሉት ነገር ስላለ በጋራ ጉባኤ ጥሩ የሚባል ነገር አለ። ይህንን በጋራ ጉባኤ ጥሩ ያሉበትን መስመር እንዴት በጋራ ጉባኤ የሚጠራበት ሕግ በየትኛው አንቀጽና በየትኛው ነገር እንደሆነ ሊነግሩን ይገባል። የአንድነት መተዳደሪያ ደንብ ግልጽ ነው። ጠቅላላ ጉባኤ የሚጠራው በምክር ቤት ነው። ምክር ቤት ጠቅላላ ጉባኤ ይጠራል። አባላት ጠቅላላ ጉባኤ የመጥራት መብት አላቸው፣ እንዲጠራ የመጠየቅ መብት አላቸው። ይህንን ግን የሚያደርጉት አንድ ሦስተኛ የጠቅላላ ጉባኤ አባላትን አስፈርመው በኦዲትና ኢንስፔክሽን በኩል ነው። ኦዲትና ኢንስፔክሽን ለብሔራዊ ምክር ቤቱ ይህንን እንዲያደርግ አዞት እምቢ ካለ ብሔራዊ ምክር ቤቱ ኦዲትና ኢንስፔክሽን መጥራት ይችላል። ከዚህ ውጭ ግን የጉባኤ መጥሪያ ስነ ስርዓት የለም። ተመካክራችሁ ጉባኤ ጥሩ የሚባል የህግ መሰረትም አይ፣ ያሰራረም ስርዓት የለም። ለምሳሌ እኛ ስንጠራ እነዚህ ቅር ብሎናል። የውጭ የውጪ ተላላኪዎች ናቸው፣ አጎብዳጆች ናቸው ምናምን እያሉ የሚሰድቡልን ሰዎች ጠርተናቸዋል። ስለ መጥራታችን ማስረጃ አለን። ቅር ብሎናል የሚሉት ደግሞ የአንድነት አባላት ነን የሚሉት ሰዎች ደግሞ እኛን ስለ መጥራታቸው አንድ ማስረጃ ሊያቀርቡ አይችሉም። ይሰሙ። አቶ ግርማ ግን ምርጫ ቦርድ እንዳለው በእናንተ የአመራር አካላት ውስጥ መከፋፈል አለ? የለም። እንደዚህ የሚባል ነገር የለም። ለምሳሌ የአመራር አካላት ውስጥ መከፋፈል አለ ከተባለ አሁን ጠቅላላ ጉባኤ ጠርተናል ብለው ወይም ደግሞ እነሱም አላሉም። ለነገሩ ጠቅላላ ጉባኤ ጠርተናል እያሉም አይደለም ኮሚቴ መስርተን ቅሬታ አለን በንቢ ከበር መሪ ይከበር ምናምን እያሉ ያሉት አስር ሰዎችም ቢሆኑ አመራሮች አይደሉም። አመራር ነን ካሉም ደግሞ በአመራር መካከል መከፋፈል ቢኖር እኮ ሲፒኤልኤፍ እኮ ለሁለት ሲሰነጠቅ እኮ ምርጫ ቦርድ አልገባም። ክቡራትና ክቡራን አድማጮች በዚህ ዙሪያ እየተጠናቀሩ ያሉት ዘገባዎች ይቀጥላሉ። ዛሬም የሚደርሱንን ከምሽቱ ሶስት ሰዓት በመደበኛ ስርጭታችን ይዘንላችሁ እንመለሳለን። ላለፉት አንድ መቶ ዘጠኝ ዓመታት አገልግሎት ሲሰጥ የኖረው የመጀመሪያው የኢትዮጵያ ሆቴል ጣይቱ ሆቴል ሰሞኑን ባጋጠመው ቃጠሎ ከደረሰበት ጉዳት ለማደስ ጥረቶች እንደሚጀመሩ የሆቴሉ አስተዳደር አስታውቋል። የባህልና ቱሪዝም ሚኒስትሩም የተቃጠለውን ሆቴል ቦታ ሄደው ጎብኝተዋል። በሌላ በኩል የእሳት አደጋ ሰራተኞች የሆቴሉን ጉዳት ለመቀነስ ተገቢውን ጥረትና መነሳሳት አላሳዩም ሲል የሆቴሉ አስተዳደር ይወቅሳል። ወቀሳውን ያልተቀበሉ የአዲስ አበባ የእሳት አደጋ መከላከያና መቆጣጠሪያ ባለስልጣን ኃላፊ የእኛን አሰራር ካለማወቅ የተሰጠ ወቀሳ ነው ብለዋል። እስክንድር ፍሬው ዝርዝሩን ልኳል። ከ1898 እስከ ዛሬ በመሃል ፒያሳ የመጀመሪያው የኢትዮጵያ ሆቴል እቴጌ ጣይቱ ከነግርማ ሞገሱ ቆሟል። ከትናንት በስቲያ እሁድ ግን የዚህ ቅርስ ሕልውና ፈተና ላይ የወደቀበት ነው። በዚያን ዕለት ጠዋት የተነሳው የእሳት ቃጠሎ ከፍተኛ የሚባል ጉዳት አድርሶበታል። በርካቶች በዚህ ቃጠሎ አዝነዋል። ሌሎች የቅርሱ ቀጣይነት አሳስቧቸዋል። የባህልና ቱሪዝም ሚኒስትር አቶ አሚን አብዱል ቃድርም ትናንት ስፍራውን ጎብኝተዋል። ቀጣዩን ሁኔታ ለማወቅ የጓጉ የተለያዩ የህብረተሰብ ክፍሎች ከቅርብና ከሩቅ ፎቶግራፍ ሲያነሱ የሚሆነውን ሲመለከቱ ተስተውሏል። እቴጌጣይቱ ሆቴል የሎው ፔጅስ ስለተባለ የግል ድርጅት የተሸጠና በዚያው መሰረት ሲተዳደር የቆየ ነው። የደረሰበት አደጋ ግን የድርጅቱን ብቻ ሳይሆን የቅርስና የአገር ተቆርቋሪዎችን ሁሉ ትኩረት ስቧል። የመጠገኑ ስራ የሚካሄደውም በተለያዩ አካላት ትብብር መሆኑን የሆቴሉ ስራ አስኪያጅ አቶ አያሌው ታደሰ ለቪኦኤ ተናግረዋል። የደረሰውን ጉዳት በማብራራት ይጀምራሉ። መሀሉ ኮሪደር ሆኖ በግራም በቀኝም በኩል ምኝታ ክፍሎች ናቸው። እንግዲህ በቅርስነት የተመዘገበውም ይሄው ዋናው ህንጻ ነው። እነዛ ዋናው ህንጻ ላይ ያሉ ስለሆነ የምኝታ ክፍሎችም በዛው በቅርስነት የተያዙ ናቸው ያሉት ማለት ነው። ስለዚህ አስር ክፍሎች ናቸው ያሉት ብዬ አለሁኝ። ከአስሩ ክፍሎች ውስጥ ሁሉንም ነካክቷቸዋል። የጉዳት መጠኑ ይለያይ እንጂ እሳቱ ሁሉንም ገርፏቸዋል። በውስጡ ያሉት እቃዎች ያው ሙሉ በሙሉ ወድመዋል። ንብረቶች ነበሩ በውስጡ ያው የተለያዩ ንብረቶች፣ አልጋዎችን ጨምሮ ማለት ነው አልጋዎችን ጨምሮ ማለት ነው። አስር ብቻ ነበሩ ክፍሎቹ ማለት ነው። ሰዎች ናቸው ያሉት። እዚህ ላይ አሁን እንግዲህ መልሶ ለማቆም ምን ያህል ነው ተስፋው? በነበረበት በቅርስነቱ ለማስቀጠል ምን ተስፋ እያያችሁ ነው? እንግዲህ በእኛ በኩል ለሕንፃው ኢንሹራንስ ገብተንለታል። ኢንሹራንስ አለው። የባህልና ቱሪዝም ሚኒስትሩም የቅርስ ጥናትና ጥበቃ ዋና ዳይሬክተሩም ሁሉም የሚመለከታቸው አካሎች መጥተው ጎብኝተውታል። በትናንትናው ዕለት ማለት ነው ጎብኝተውታል መጥተው እንግዲህ ያው ትብብራቸው እንደማይለየን ነው የተነገረን። ወደ ነበረበት ባጭር ጊዜ ውስጥ እንመልሳለን ነው የኛ ተነሳሽነት ያለው። እንግዲህ ወደ ነበረበት እንመልሳለን ሲባል ለምሳሌ ኮሚቴ ተቋቁሞ ባለሙያዎች አይተውት ገምግም፣ ምንድነው ሂደቱ? ምን ያያያችኋለች? ኮዲው የተቀረጸ ነገር አለ? አዎ እንግዲህ ምንድነው የቅርስ ቦታ ብዙ ጊዜ ወደ ያው በቃጠሎም ይሁን በተለያየ ምክንያት እድሳት በሚ ገባበት ወቅት ያው የሚመለከታቸው የቅርስ ጥናትና ጥበቃ ባለስልጣን እንዲሁም የባህልና ቱሪዝም ባለሙያዎች ይሳተፉበታል። ወደዛው ወደነበረበት ለመመለስ እነዚህ አካሎች ዘንድ ነው ልንመልሰው የምንችለው ከነሱ ጋር በመሆን ማለት ነው እና ያው ባዩት፣ በጎበኙበት ወቅትም በተረዱት ሁኔታ ህንጻው በተለይ ስትራክቸሩን አልጎዳውም ብዙ እና ባለበት ሁኔታ ማደስ ይቻላል ማደስ ይቻላል በሚገባ እና እንዲያውም በተሻለ መልኩ በተሻለ መልኩም መመለስ ይቻላል ብለን ነው እኛ እያሰብን ያለ ነው እና እያቀድንም ያለ ነው። በቲጌት አይት ሆቴል ላይ የደረሰው የእሳት አደጋ መጠን ሊቀንስ ይችል እንደነበር የስራ አስኪያጁ እምነት ነው። የእሳት አደጋ ሰራተኞች ግን ፍጥነትና ሙያዊ ብቃት አላሳዩም ብለዋል ስራ አስኪያጁ። ቃጠሎው በታየበት ወቅት የህብረተሰብ ክፍሎቹም በአብዛኛው እዚሁ አካባቢ ሆነው ይታገሉ ስለነበረ እኔ ከመመልሰው ህዝቡ ቢመልሰው የተሻለ ይሆናል በተለይ በእሳት አደጋ በኩል ያለውን ሁኔታ ወደ ዋናው ህንጻ ከመሄዱ በፊት እሳቱን ማስቀረት ይቻላል። እሳት አደጋውም እዛው ጃዙ ላይ እያለ ደርሷል። እዛው ላይ እያለ ደርሰዋል። እዛው ላይ እያለ ደርሰዋል። ግን በኩል እየነደደ እያለ ለማለት እየነደደ እያለ ወደ ዋናው ህንጻ ሳይሄድ ጃዝ አምባው ላይ እያለ ደርሰዋል። እዛው ላይ መግታት ይቻል ነበረ። እንግዲህ ለምን እዛ ላይ እያለ መግታት አልተቻለም? የእሳት ያደርጋው የሚሰጠው ጉዳይ ነው የሚሆነው። በተለያየ ሚዲያ የተለያየ ነገር ሲሰጡ ሰማለሁኝ እኔ እውነታነት አለው ብዬ አልወስደውም። በጊዜ እኔ ደረስነው ቶሎ አጥፍተዋል የሚሉ አስተያየቶችን ነው እያሉኝ። ቶሎ አላጠፉትም ቆይተዋል። እንደውም በተሻለ ሁኔታ የኤርፖርቱ የእሳት አደጋ አጥፊያ መጥቶ ነው እንደውም በተሻለ ሁኔታ ሊቆጣጠረው እና ሊያጠፋው የቻለ እንጂ መጀመሪያውኑ እዛው ላይ ያለ መግታት የሚችሉት ቀድመው የደረሱት እዚሁ የእሳት አደጋ መከላከያ ክፍሉ ነበረ እና ውሃ ማጣን እያሉ የሚሄዱበት አግባብ እንደነበረ ነው የተረዳ ነው። እኔም እዛው ላይ ደርሼ ስለነበረ ማለት ነው። የአዲስ አበባ የእሳት አደጋ መከላከያና መቆጣጠሪያ ባለስልጣን በሆቴሉ አስተዳደር የቀረበውን አስተያየት አይቀበልም። በጽህፈት ቤቱ የኮሚኒኬሽን ጉዳዮች ደጋፊ የሥራ ሂደት መሪ አቶ ሰለሞን መኮንን አስፋው ለቪኦኤ እንዳስረዱት አስተያየቶቹ ሙያዊ አሰራርን ካለመረዳት የመነጩ ናቸው። በአሁኑ ወቅት ተቋማችን ካለው አደጋ የመቆጣጠር ሚና አንጻር ጥሩ ዝግጅት አለው ነው ማለት ነው። ዛሬ ዓለም የደረሰበት ያለበትን የአደጋ ማሽነሪዎች ፋይር ትራክስ አስገብተን በስራ ላይ ያውለናል። በጣም ዘመናዊ የሆኑ አዳዲስ በርካታ ማሽነሪዎች በስራ ላይ ተሰማርተን ነበረ። ባለሙያዎቻችን ከነዚህ መሳሪያዎች ጋር በስፋት እንዲተዋወቅ ተከታታይ ስልጠናዎች ሰጥተናል። እለት በእለት የስራ ላይ ልምምድ ያደርጋሉ። ሞር አክቲቭሊ ቴክኒካሊ ስራውን መስራት የሚችሉበት አቅም አለ እዛም ላይ ምናልባት የኛ ቴክኒካሊ የሆነውን አሰራር ሌላው ሰው ከሚገምጠው ውጪ ሊሆን ይችላል። መጀመሪያ የአደጋው የነፋስ አቅጣጫ ወዴት ነው? እያዳንክ እሳቱ እንዳይዝ- እንዳይስፋፋና እያዳንክ እንዳይዛመት እያዳንክ መቆጣጠር ነው ያለብህ። ያ ኦሬዲ እየተቀጣጠለ ያለው ላይ ብቻ ትኩረት ከተደረገ እሳቱ ወደ ጎን ጋልቦ በአካባቢ ያሉ ሌሎች ተቋማትም ላይ ከባድ ጉዳት ሊያስከትል ይችላል። ስለዚህ የተወሰደው እርምጃ ትክክል ነው። በቃ መቆረጥ ባለበት አቅጣጫ ላይ ተቆርጦ በሁሉም አቅጣጫ ነው፣ በጎንም በፊት ለፊትም ነበር የማጥፋት ሂደቱ የነበረው። ነገር ግን ተቀጣጣይ ነገር በብዛት ስለነበረው ሆቴሉ እሳቱ ያጠፋን እያለ የውስጥ የሚፈነዳዱ ነገሮች ነበሩ። እሱ እሳቱን ያባብስ ነበርና ጫና የፈጠረ ስራን የሰራ ነው። ምናልባትም በዚህ ስራ ላይ እኛ አባሎች በጣም ከፍተኛ የሆነ ርብርብ በማድረግ ራሳቸው ለመስዋዕትነት ሁሉ ዝግጁ አድርገው የሰሩበት ሥራ ነው ብለን ነው ምናምን። ስለዚህ አስተያየቶቹ ምናልባት ሁኔታውን ካለመገንዘብ የመጡ ናቸው አንቀበላቸውም ነው እንግዲህ። አስተያየቶቹ ሙያነክ አይደሉም። ምናልባት የእኛን ቴክኒካል ሊሆን አሰራር ካለ መረዳት የመነጨ ሊሆን ይችላል። የታሪካዊው የቴጌጣይቱ ሆቴል የቃጠሎ አደጋ በዘርፉ በተሰማሩ የእሳት አደጋ ማጥፊያ ሰራተኞችና ጥያቄ በሚያነሱ አካላት መካከል ውዝግብ የተፈጠረበት ጭምር ነው። እናም የዚህ ሆቴል ታላቅ ቅርስነት እና አስከፊው አጋጣሚ ተያያዥ ለሆኑ መነጋገሪያ ጉዳዮችም መነሻ ሆነዋል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። የእስክንድር ዘገባ የተጠናቀረው ክቡራትና ክቡራን አድማጮች ትናንት ማክሰኞ ስለነበር ትናንት ተብሎ በዘገባው ውስጥ የተጠቀሰው ከትናንት በስቲያ ሰኞን እንደነበረ ማስታወስ እንፈልጋለን። ወደ ተከታዩ ዘገባ እናልፋለን። በኢትዮጵያ ልማት እድገትና ብልጽግና የመብቶች መከበር ነጻነትና ዘላቂ ሰላም እንዲሁም ለዚያ የሚያዳርሱ አቅጣጫዎች ላይ ትኩረት በማድረግ የተጀመረ ተከታታይ ውይይት ነው ቀጥሎ የሚቀርበው። የክርክሩ ተሳታፊዎች ካናዳ የሚኖሩት አቶ እስራኤል ፈይሳ እና ዩናይትድ ስቴትስ ፔንሲልቬኒያ ግዛት ውስጥ ፊላዴልፊያ ከተማ የሚኖሩት አቶ ጸጋይ አረፈ ናቸው። የውይይቱ ተከታይ ክፍል አሁን ይቀጥላል። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው። መልካም ለአቶ እስራኤል እድል መስጠት ፈልጋለሁ። የኔን ጥያቄ ላቆየውና አቶ እስራኤል በአቶ ጸጋይ የተነሱትን ሰምተዋል። ባለፉት ሀያና ከዚያ በላይ አመታት የተገኘ መርታ የተደረሰበት አለ፣ እነኛን አዎንታዊ ውጤቶች ማንጸባረቁም አስፈላጊ ነው፣ እነሱን መሰረት ስናደርግ ነው እያሉ ነው። እኔ ይህንን አሳብ አልቃወምም። ባለፉት ሀያ አምስት አመታት ከየት ተነስተን የት ደረስን መለካት እንችላለን። እሱን ስንለካ የተሰሩ መንገዶች፣ የተሰሩ ትምህርት ቤቶች፣ የተሰሩ ሆስፒታሎች፣ እነሱንም ችግር እንዳላቸው እንዚው ከነ ችግራቸው ይዘን ማለት ነው። እነሱን እያየን እየቆጠርን ብዙ ለውጥ እየተካሄደ ነው ብዙ ቦታ እየህን ነው ያስብላል። ችግር የለም፣ እኔ እሱን ልከራከርም አልፈልግም። ምክንያቱም በስኩዌር ሜትር ተለክቶ ይህን ያክል መንገድ ተሰርቷል ብሎ መስ ስለሚሰጡኝ እሱን መከራከርም አልፈልግም። እኔ እሱ አይደለም የኔ ፖይንት የእኔ ትልቁ ቁም ነገር አሁን እያወራን ያለነው በሰብአዊ መብት ጉዳይ ላይ ማለት ነው። በተለይም ካለኝ ልምድ ከፍርድ ቤቶች ነጻነት ጋር በተያያዘ ፍርድ ቤት ነጻ ካልሆነ እኔ ፊት አይታየኝም። ለዛ ነው የምናገረው በዚህ ጉዳይ ላይ ከሱ ጋር በተያያዘ የኢትዮጵያ ሕገ መንግስት ፍርድ ቤቶች ነፃ ናቸው ብሎ ከተደነገገ አሁን አስራ ስንት አመት ሆኗል። በዚህ ጊዜ ውስጥ የፍርድ ቤትን ነጻነት ከርብ ለማድረግ ዳኞች ነፃ ሆነው እንዳይሰሩ የተደነገጉትን ሕጎች ሄደን መመልከት እንችላለን። ዳኞች በነጻነት እንዳይሰሩ፣ ፍርድ ቤት በነጻነት እንዳይሰራ፣ የሰብአዊ መብቶች እንዳይስፋፋ በየጊዜው የተደነገጉትን በየጊዜው የመጡትን ህግጋቶቻችንን ሄድን አስተስ ስናረግ ወደ ኋላ እንጂ ወደፊት አለንም እሱ ጋር ነው የኔ ክርክር። መልካም አቶ ጸጋዬ፣ የተገኙ ውጤቶችን መናገሩ ችግር የለውም። ነገር ግን በሰብአዊ መብት አያያዙ ረገድ ከእለት ወደ እለት እየከፋ የመጣ የመብት ረገጣ ነው የሚታየው። ባለፉት ጥቂት ሳምንታት የታዩትን በተለይ የፖለቲካ ተቃዋሚዎችን አስመልክቶ የሚደረጉ ጫናዎችን በምሳሌነት ማየት እንችላለን። ከዚህ በፊት ከነበረው የፖለቲካ ምህዳሩ እጅግ እየጠበበ የተለየ ድምፅ የማይሰማበት የመገናኛ ብዙሀን አንድ አይነት ብቻ እንዲኖራቸው የመንግስት ድጋፍ ያላቸው ወይም የመንግስት አካል የሆኑ ብቻ የሚንቀሳቀሱበት ከዚህ ቀደም በብልጭታ መልክ ታይተው ብቅ ብለው የነበሩ ነገሮች ሁሉ የተዳከሙምና የጠፉበት ነው የሚል ጠንከር ያለ ትችት በሀገር ውስጥም በውጭም ታዛቢዎች ይሰማልና ከዛ አንጻርስ? አዎ ምንድን ነው እንግዲህ ልና የምንችለው ልናነሳ የምንችላቸው አንዳንድ ሀሳቦች ሊኖሩ ይችላሉ። ለምሳሌ አሁን የፍትህ ስርዓቱ ወይም ደግሞ ፍርድ ቤቶቹ አንዳንድ ማድረግ የሚችሉትን ነገር አያደርጉም፣ ወይም ደግሞ ተጽዕኖ አለባቸው በሚል ደረጃ ስን ስንነጋገር እንግዲህ አንዳንድ ጊዜ ያው መቼም የመድረኩ አሁን ያለንበት የምንነጋገርበት መድረክ ባህሪ ስለሆነ እንደ ሪሰርች አድርገን ይህንን ይህንን ይህንን ይህንን ይህንን ብለን ማጣቀስ ላንችል እንችላለን። ነገር ግን ምንድን ነው የሚሆነው ያለው አንዳንድ ጊዜ ያው የዚህ አይነት ጽንሰ ሀሳቦችን በምንነጋገርበት ጊዜ የትኞቹ እንግዲህ ህግ ኮንስታንት አይደለም። ህግ እንደ ፈሳሽ ውሀ በየጊዜው እየታደሰ በየጊዜው እየዳበረ ነባራዊ ሁኔታውን ለማሳየት እና ከዛ ካለው ጊዜ ጋር አብሮ እንዲራመድ እየተቀየረ የሚሄድበት ሁኔታ አለ እና ለምሳሌ አሁን አንዳንድ ጊዜ በ በዛ ረገድ ማለት ነው ካለው የጸጥታ ሁኔታ አንጻር እንደዚህ የተቀየሩ ህጎች ካሉ ወይም ደግሞ የተሻሻሉ ህጎች ካሉ በዛ መሰረት ከሆነ ለምሳሌ አንዳንድ ሁኔታዎች የሚታዩት እንግዲህ እኛ ማየት መቻል ያለብን ወጥ የሆነውን ነው ማለት ነው እንጂ ለምሳሌ አሁን በአሁኑ ሰዓት ነ እዚህ በምንገኝበትም ሀገር ቢሆን ለምሳሌ አሁን ያለ ፍትህ ያለ ክስ ተቀምጠው የሚንጓለሉ ጓንታናሞ ቤ ውስጥ እስር ቤት ውስጥ ያሉ አሉ ለምሳሌ ግን እያንዳንዱ ሀገር የየራሱን የሆነ የጸጥታ ጉዳይ ቀዳሚነትን ሊሰጥ ይችላል ማለት ነው ወደ ፖለቲካው መድረክ በምንመጣበት ጊዜ አዎ የፖለቲካ ምህዳሩ ቢሰፋ ለሁሉም ይጠቅማል እንጂ ይጎዳል ብዬ አላምንም። ነገር ግን ምንድን ነው የሚሆነው? ለምሳሌ አሁን ስለ ተቃውሞ በሚነሳበት ሰዓት አሁን ተቃዋሚ ፓርቲዎች አሉ። በእርግጥ በጣም ሊደነቁ የሚገባቸው ሰዎች ናቸው። ምክንያቱም በተቻላቸው መጠን ህዝቡ የዜግነት መብቱን ተግባራዊ እንዲያደርግ የሚሞክሩ ስለሆኑ ነው። ነገር ግን ምን አይነት ጥያቄ ይነሳል? አንዳንድ ጊዜ ተቃውሞ ቀደም ሲል ምን እንዳነሳሁት አሁን ለምሳሌ አቶ እስራኤላው ለምሳሌ የተሰሩ ህንጻዎች አሉ፣ የተዘረጉ መንገዶች አሉ እንዳሉት ማለት ነው። ውይይቱ ይቀጥላል። ክቡራትና ክቡራን አድማጮች ነገ ይዘናቸው እንመለሳለን። አቶ እስራኤልንና አቶ ጸጋይን አሉላን አቶ እስራኤልና አቶ ጸጋይን አመሰግናለሁኝ። ከመሰነባበታችን በፊት አጠር አጠር ያሉ አንድ ሁለት መረጃዎችን ላከፍላችሁ። ምንዛሬ አንድ የዩናይትድ ስቴትስ ዶላር ዛሬ ሀያ ስድስት ብር ከዜሮ አምስት ሳንቲም ነው የተመነዘረው። ይህ አማካዩ ነው። የመሸጫ ዋጋ አንድ ዶላር ሀያ ብር ከአስራ አራት ሳንቲም ነው ማለት እርስዎ አንድ ዶላር መግዛት ከፈለጉ አንድ መሸጥ ከፈለጉ 1 ዶላር 20 ብር ከ14 ሳንቲም ያገኛሉ። መግዛት ከፈለጉ ደግሞ ለ1 ዶላር 20 ብር ከ34 ሳንቲም ይከፍላሉ። አዲስ አበባ ነገ ፀሐያማ ትሆናለች። ከፍተኛ ሙቀቷ 9፣ ዝቅተኛ 22 ዲግሪ ሴልሺየስ ነው የሚሆነው። እንግዲህ በዚሁ ልንሰማበት ነው። ክቡራትና ክቡራን አድማጮች፣ በፕሮግራሙ በመራልን ኃይሉ ታምራት እንደዚሁም የቴክኒክ መሐንዲሱ ቫስኮ ብሎሪች በረዳቱ ዳንኤል ብራውን እንደዚሁም በራሴም ስንሰናበታቸው ሰሎሞን አባተነኝ እስከምሽቱ ሶስት ሰዓት ጤና ያስፈልግነ